The Voice of America. የአምቦ ከተማ ዘጋቢያችን ናኮር መልካ በአምቦ የዋዜማ በዓል ገበያ ደማቅ መሆኑን ነዋሪዎቹን ጠቅሶ ዘገባ አሰናድቷል። በዶሮ በበግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾች ና ሻጮች ግብይቱ በጥሩ ሁኔታ ቢከናወንም ሰዎች ራሳቸውን ከኮሮና ቫይረስ እየተከላከሉ አይደለም ሲሉ ትዝብታቸውን አካፍለውታል። ናኮር መልካ ተጨማሪውን ያስደምጠናል። የአምቦ ከተማ ከሰዓታት በኋላ አሮጌ ሊባል የደረሰውን 2012 ዓ ምት ትዝታውን ብቻ አስቀርታ ዓመቱን ሸኝታ አዲሱን 2013 ዓ ም ለመቀበል የተዘጋጀች መሆኗን የሚያሳብቅባት የዋዜማው ደማቅ ድባብ ነው። የበጉ፣ የፍየሉ፣ የዶሮው፣ የሽንኩርቱ፣ የቅቤው፣ የእንቁላሉ ብቻ የሁሉም ገበያ ደርቶ መዋሉን ነው አንዳንድ የከተማው ነዋሪዎች የተናገሩት። ዋጋው የጨመረም የቀነሰም አለ ይላሉ አስተያየት ሰጪዎች። ሰዎቹ በመጀመሪያ እንኳን አደረሰን እንኳን አብሮ አደረሰን። ድርጅት ጸጋይ ባለሰው ነኝ። የባህል ድባብ በጣም አሪፍ ነው። ደስ ይላል። የዘንድሮ በጣም ለየት ይላል። ጥሩ ነው። ሁሉም ነገር አሪፍ ነው። ደስ ይላል። በበጉ ዙሪያም፣ በሸቀጡ ዙሪያም፣ በማንኛውም ዘገር እንደውም እንደታሰበው ሳይሆን ኑሮ ውድነት እየተባለ ነበረ፣ ግን ጥሩ ነው። ደስ ይላል። በጣም ቀንሰዋል። በበጉም ዙሪያ ብትሄድ ሁሉም ቃኝተናል። በዶሮም፣ በቅቤውም፣ በሁሉም ዙሪያ በጣም አሪፍ ነው። አዩ ዋንጅራ እና አምቦ ከተማ ነው የምንኖረው። የገበያ ድባብ አሪፍ ነው ያለው ሁኔታ ከበፊቱ የተሻለ ነው አሁን ላይ ማለት ነው። በፊት ጨምሮ ነበረ፣ አሁን ላይ ግን ይሻላል ከበፊቱ። ለምሳሌ ምን ጨመረ ምን ቀነሰ? በፊት ሽንኩርት ጨምሮ ነበረ እስከ አርባ ወደ አርባ አምስት ምናምን ተጠግቶ ነበር። አሁን ደግሞ ወደ ሰላሳ ሰላሳ ሰላሳ የተሸጠ ያለው። ዶሮ በፊት አምስትም ተገዝቷል አራትም እስከ ሶስት መቶ እስከ አራት መቶ እንቁላል አምስት እና ደስ ይላል ከአዲስ ያለው አምቦ ከተማ ነዋሪ ከበሽታው ሁኔታ የተነሳ ሰው ብዙም አይታይም ነበር። አሁን ግን በዓመት በዓሉ ምክንያት ብዙ ሰው አስፋልት ላይ ይገኛል። ለዓመት በዓሉ ብዙ ለዓመት በዓል የሚያስመስል ነገሮች አሉ። እዝም የጽሁፊያ ነው እና አሪፍ ነው። ገበያ ዜማ ቆንጆ ነው። ጥሩ ነው። ያው ኑሮ ውድነት አለ። ኑሮ ውድነት አለ። በጣም ውድ ነው። ቅቤ ለሰማንያ ነው። ዘይት ሶስት ሀምሳ ባለ አምስቱ ቅናሽ ነገር የለም። ውድ ነው። ከነጋዴዎቹ መካከልም አስተያየታቸውን የሰጡን እንዳሉት የአዲሱ ዓመት የዋዜማ ገበያ ከታሰበው በላይ ደምቋል። አየለ ቀና አባላለሁ። ከቶኬ ኩታዬ ወረዳ ማሩፍ ቀበሌ ነው የመጣሁት። በግና ዶሮ ነው የሚሸጠው። በጎት ጨርሼ አሁን ዶሮዎች እየሸጥኩ ነው። ወደ አስር የሚጠጉ ዶሮዎችን ሽጫ አለው። ትላልቆቹ በአራት መቶ ሀምሳ አነስ አነስ የሚሉትን ደግሞ እስከ ሦስት መቶም ሲሸጥ ነው ያልኩት። የአዲስ ዓመት ዋዜማ ገበያ በጣም ሞቅ ያለ ነው። ስሜ ደቻ ሳዳድ ይባላል። ተማሪ ነኝ። በእረፍት ጊዜ ደግሞ በጎችን እሸጣለሁ። የግብይት ሁኔታ በጣም ደስ ይላል። አመት በዓል አመት በዓል ይሸጣል። ዛሬ እስከ ስድስት በጎችን ሽጫለሁ። የትልቁ ዋጋ እስከ ስድስት ሺህ አምስት መቶ ብር፣ የትንሹ ደግሞ እስከ ሶስት ሺህ ብር ይደርሳል። የገበያው ድባብ በዓል በዓል ይሸጣል። በጣም ደስ ይላል ብሏል። በዚህ ሞቅታ ባለው የገበያ ሁኔታ ግን አንድ የተዘነጋ ጉዳይ መኖሩን ሁሉም አልሸሸጉም። የኮሮና ቫይረስ ወረርሽኝ ጭራሽ መኖሩም ተዘንግተዋል ባይ ናቸው። ቀድሞ ሲደረጉ የነበሩ ጥንቃቄዎች አለመኖራቸውን ከራሳቸው በመነሳት ገልጸዋል። ያ ደግሞ ዋጋ ሊያስከፍል ይችላል ይላሉ። በሽታውን በተመለከተ ምንም ጥንቃቄ የተደረገ የለም፣ እንደተረሳ ይታያል። ማስክ ማድረግ፣ እጃቸውን መታተብ ረስተዋል። ተራርቆ መቆም ረስተዋል። እንደዚህ ነገሮች ይህን በቃ እንደ ድሮ ተመልሷል። ይህ ደግሞ ከበሽታው ማስፋፋት ያሳያል ማለት ነው። ስለዚህ የመጀመሪያው ጥንቃቄ መንግስት ነው ላይ ያደረገው ጥንቃቄ መንግስትም ትኩረት አድርጎ አሁን ድጋሚ ቢሰራበት እና ሰውም ያስተምር ጥሩ ነው ብዬ ያስባለ። ኮሮና ንአ ከዚያም ቦለ ያለ አይመስልም። ማክስ ተጠቃሚ የለም። በፊት ነበረ ሰላም ምናምን አይባባሉም ነበር። ሰው እየተጨባበጠ ነው ያው በዓሉም ስለደረሰ እንኳን አደረሰ ምናምን ነገር ይባባላል። ያው መዘናጋት አለ። ህብረተሰቡ ኮሮና እንዳልጠፋ ያው በዓሉ እንዳለ ሆኖ እንዳልጠፋ ተገንዝቦ ማክሱንም ሁሉም ነገር በርቀት ቢያደርግ ጥሩ ነበር። ስለ ኮሮናው በተመለከተ ደግሞ በፊት ጥሩ ነበረ። አሁን ላይ ሰው እየተዘናጋ ነው። ኮሮናም የለም እያሉ ሰው ራሱን እየሸወደ ነው። እንደዛ አትበሉ። ለህይወታችሁ ስለሆነ ራሳችሁን ጠብቆ እያን በተቻለ መጠን ሰውን ሰውን እየማከርነ ህብረተሰቡ በዓሉን በሚያከብርበት ወቅትም ራሱንና ቤተሰቡን ከወረርሽኙ እንዲጠብቅ አሳስበዋል ነዋሪዎቹ። የኢትዮጵያ ጤና ሚኒስቴር ኮቪድ-19 በተመለከተ በየዕለቱ በሚያወጣው መረጃ እንዳመለከተው በኢትዮጵያ ምርመራ ከተደረገላቸው ከአንድ ሚሊዮን በላይ ሰዎች መካከል ከ60 ሺህ ሰዎች በላይ በበሽታው ሲያዙ ወደ አንድ ሺህ የሚጠጉ ደግሞ ህይወታቸውን አጥተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።